በሰሜን ኢትዮጵያ በግጭቱ መባባስ የዓለም ምግብ ድርጅት ተሽከርካሪዎች ካለፈው ታህሳስ ወር አጋማሽ ጀምሮ መቀሌ መድረስ ያልቻሉ መሆኑን ድርጅቱ በመግለጫው አመላክቷል። በትግራይ የተመጣጠነ ምግብ እጥረት ላለባቸው ሕጻናትና ሴቶች የሚታደለው የእህል ክምችት እየተመናመነ መምጣቱን የገለጸው የዓለም ምግብ ድርጅት የመጨረሻውን እህል፣ ጥራጥሬና ዘይት በሚቀጥለው ሳምንት አድሎ እንደሚጨርስ አስታውቋል። ኢትዮጵያ የመንግስት ኮሚኒኬሽን አገልግሎት ትላንት ባወጣው መግለጫ የኢትዮጵያ መንግስት ለትግራይ ክልል ህዝብ የዕለት ደራሽ እርዳታ ያለምንም መስተጓጎል እንዲቀርብ ለማስቻል በየጊዜው ከአጋር አካላት ጋር ምክክር በማድረግ እየሰራ ይገኛል ብሏል። መግለጫው በመቀጠልም ምንም እንኳን ቀደም ብለው እርዳታ ጭነው ወደ ትግራይ ክልል ገብተው ያልተመለሱ አንድ ሺ አስር ከባድ ተሽከርካሪዎች በክልሉ መኖራቸውን እያወቀ በዓለም ምግብ ፕሮግራም ባለቤትነት ስር ያሉ አንድ መቶ አስራ ስምንት ከባድ ተሽከርካሪዎች በሙሉ አቅማቸው የእርዳታ ማጓጓዝ ስራ እንዲሰሩ ፈቅዷል። እርዳታውንም ለሚያጓጉዙ ሹፌሮችም ሙሉ የደህንነት ዋስትና እንዲያገኙ አድርጓል ብሏል። የዓለም የምግብ ድርጅት የምስራቅ አፍሪካ ዳይሬክተር ዶክተር ሚካኤል ደንፎርድ አሁን የትኞቹን ከረሃብ ለማዳን የትኞቹን ማስራብ እንዳለብን መምረጥ ይኖርብናል ማለት ነው ብለዋል። የኢትዮጵያ መንግስት ኮሚኒኬሽን በመግለጫው አሁንም ለአንድ ወገን ባጋደለው አቋማቸው በመጽናት የሽብር ቡድኑ ወደ ትግራይ የሰብአዊ እርዳታ እንዳይገባ እንቅፋት መሆኑን በግልጽ አለማንሳታቸው በተዛባ አመለካከታቸው መጽናታቸውንና ውገናቸው ለህዝብ ጥቅም ሳይሆን ለፖለቲካ አጀንዳ መሆኑን ያ ያመላክታል ሲል ወቀሳውን አሰምቷል። የዓለም ምግብ ድርጅት በበኩሉ ሁሉም ወገኖች ግጭቱን አቁመው የእርዳታ አቅርቦት መስመር ክፍት እንዲያደርጉ በዛሬው መግለጫው ጠይቋል። የምግብ ድርጅቱ በትግራይ ሁለት ነጥብ አንድ ሚሊየን በአማራ ስድስት መቶ ሀምሳ ሺህ እንዲሁም በአፋር 534 ሺ ሰዎች ዘንድ የምግብ እርዳታ ለማድረስ ያቀደ መሆኑን አስታውቋል። ይሁን እንጂ ከሚቀጥለው ወር ጀምሮ በገንዘብ እጥረት ሳቢያ በሁሉም የሰሜን ኢትዮጵያ አካባቢዎች የምግብ እርዳታ ሊኖረው እንደማይችልም አስታውቋል። በመሆኑም የ337 ሚሊዮን ዶላር የገንዘብ እርዳታ የጠየቀ ሲሆን በሶማሊያ ድርቅ ለተጎዱ ደግሞ 170 ሚሊዮን ዶላር ጠይቋል።